You're with SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የዓለም ጤና ጉባኤ በኮሮና ቫይረስ ወረርሽኝ መንስኤ ላይ ገለልተኛ ምርመራ እንዲደረግ ድምፅ ሊሰጥ ነው የቪክቶሪያ ነዋሪ ዓለም አቀፍ ተማሪዎች ከመንግሥት ቃል የተገባላቸውን ክፍያ እየጠበቁ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የዓለም ጤና ጉባኤ የሉላዊ ኮሮና ቫይረስ ወረርሽኝን አስመልክቶ ዛሬ ሰኞ ማምሻውን ውሳኔ ያሳልፋል። የቀረቡት ረቂቅ የውሳኔ ሐሳቦች በከፊል ገለልተኛና ሁሉን አቀፍ ምርመራዎች የኮቪድ-19 መንስኤ ላይ እንዲያተኩሩ ያመላክታሉ። አውስትሬሊያ ምርመራውን የማካሄድ አጀንዳ እየገፋች ሲሆን የአውሮፓ ህብረት፣ ብራዚል፣ ሜክሲኮ፣ ደቡብ ኮሪያ፣ ኒውዚላንድና ቱርክ በምርመራው አስፈላጊነት ላይ አዎንታ አቋማቸውን ገልጠዋል። የአውስትሬሊያ የውጭ ጉዳይ ሚኒስትር ሜሪስ ፓይን ነገ ማክሰኞ ጠዋት ይፋ የሚሆነው የድምፅ ውሳኔ አሰጣጥ ላይ ይህ ይሆናል ብለው ከወዲሁ መናገሩን እንደማይሹ ጠቁመዋል። አበረታች እንደሆነ ሲናገሩም ይሁንና ቁጥራቸው በርከት ያሉ አገራት ድጋፋቸውን አመላክተዋል። እንዲያውም የወሳኔ ሐሳቡን በጋራ የተጋሩም አሉ። በአውሮፓ ኅብረት የተረቀቀው በጣሙን አበረታች ነው። በዚህ ሳምንት ውስጥ አዎንታዊ ውጤት ለመመልከት እየተዘጋጀን ነው ብለዋል። የቪክቶሪያ ዓለም አቀፍ ተማሪዎች የቪክቶሪያ መንግስት ቃል የገባላቸውን ክፍያ እየጠበቁ ነው። ባለፈው ወርሃ ኤፕሪል የቪክቶሪያ መንግስት በኮቪድ-19 ወረርሽን ሳቢያ ሥራቸውን ላጡ ተማሪዎች 1100 ዶላርስ በነፍስ ወከፍ እንደሚሰጣቸው ቃል ገብቷል። ይህንኑ አስመልክቶ የቪክቶሪያ የትምህርት ሚኒስትር ጄምስ ሜርሊኖ ማመልከቻ የማስገባቱ ሂደት ገና እንዳልተጀመረና ሂደቱም በመፋጠን ላይ መሆኑን ገልጠዋል። የአውስትሬሊያ የጤና ባለስልጣናት የኮቪድ-19 ወረርሽኝ መስፋፋት እያሽቆለቆለ ቢሆንም ከገደቦቹ መርገብ ጋር ተያይዞ ውጤቶቹ ምን ሊሆኑ እንደሚችሉ ትኩረት ሰጥተው በቅርበት እንደሚከታተሉ አስታወቁ። አውስትራሊያ ውስጥ በአሁኑ ወቅት በኮሮና ቫይረስ ያላገገሙት ሰዎች ቁጥር 700 ሲሆን ሕይወታቸው ያለፈው 99 ናቸው። ምክትል የጤና ኃላፊ ፕሮፌሰር ፖል ኬሊ ትንሽ የወረርሽኝ ተዛማችነት መቀስቀስ ወረርሽኙን እንዲያገረሽ የሚያደርግ መሆኑን አሳስበዋል። የገደቦችን መላላትና ሂደቶችን ለመከለስ የብሔራዊ ካቢኔው ሜይ 29 ይታደማል። የታዝማኒያ ፕሪምየር ፒተር ጉትዊን በኮሮና ቫይረስ ሳቢያ የተዘጉ ድንበሮች መች እንደሚከፈቱ ገና ቀን ያልቆረጡ ቢሆንም ከዛሬ ሰኞ ጀምሮ ካፌዎችና ምግብ ቤቶች እስከ አስር ሰዎች ለማስተናገድ ክፍት መሆናቸውን አስታውቋል። አስፈላጊ ላልሆኑ ጉዳዮች ወደ ታዝማኒያ የሚጓጓዙ መንገደኞች ለአስራት ቀናት ራሳቸውን በራሳቸው ቤት አግለው ለመቆየት ግድ እንደሚሰኙም ተናግረዋል። ይህ በእንዲህ እንዳለም የምዕራብ አውስትሬ አውስትራሊያ ካፌና ምግብ ቤቶች በዛሬው ዕለት እስከ 20 የሚደርሱ ደንበኞቻቸውን ማስተናገድ ጀምረዋል። ምዕራብ አውስትሬሊያ ወደ ደረጃ ሁለት የገደብ መላላት የተሸጋገረ ሲሆን፣ በዚሁ መሰረት ትምህርት ቤት በአካል ተገኝቶ መማር ግዴታ ሆኗል። ቀዶ ሕክምና የሚያስፈልጋቸውም ሰዎች መጠን በግማሽ እንዲጨምር ተደርጓል። ምዕራብ አውስትሬሊያ ገደቦቿን መላላት ስት ስትጀምር ከኮሮና ቫይረስ ያላገገሙ ሰዎች ሶስት ሲሆኑ አንድም አዲስ በቫይረሱ የተያዘ ሰው አልተመዘገበም። ፕሬምየር ማርክ ማጋዋን ነዋሪዎች በገደቦቹ መላላት እንዳይዘናጉ ሲያሳስቡ፣ በዲሲፕሊን ጸንተን መቆየት ይገባናል። በአስቸኳይ ጊዜ አዋጅ ውስጥ ነው ያለ ነው። አብዛኛዎቹ ሰዎች ተገቢውን ተግባራት እየፈጸሙ ነው። ለዚያም ምስጋናን አቀርብላችኋለሁ የምዕራብ አውስትራሊያ ፖሊስም በቀውሱ ወቅት ተግባሩን በአስደናቂ መልኩ አከናውኗል ብለዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የዓለም ጤና ጉባኤ በኮሮና ቫይረስ ወረርሽኝ መንስኤ ላይ ገለልተኛ ምርመራ እንዲደረግ ድምፅ ሊሰጥ ነው የቪክቶሪያ ነዋሪ ዓለም አቀፍ ተማሪዎች ከመንግሥት ቃል የተገባላቸውን ክፍያ እየጠበቁ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።